የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን ኢትዮጵያ የመጀመሪያ የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ኢቲአርኤስኤስ አንድ የተሰኘውን ሳተላይት የተመለከተ ዝርዝር ዘገባ ቆየት ብለን እናስደምጣችኋለን። የአርብ የጋቢና ጥበብ እንግዳም አለን። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ሚኒሊክ እንደዚሁም በልጅ እያሱ ዘመን እስከ ኃይለስላሴ ዘመን ድረስ እየነበረ የፍትህ ስርዓት ነው። የቁራኛዬ ፊልም ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ነው። ይዘነው እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁ እንሆናለን። አሁን ቀዳሚው የዕለት ኑርሳችንን እናስደምጣችሁ። የኢትዮጵያ የመጀመሪያ ኤቲአርኤስኤስ አንድ የተሰኘውን የመሬት ምልከታ ሳተላይቷን ወደ ህዋ አመጠቀች። እስክንድር ፍሬው ዝርዝሩን ያሰማናል። ከባህር ጠለል በላይ 3200 ሜትር ከፍታ ላይ የሚገኘው የእንጦጦ ቅዝቃዜና ብርድ ያልበገራቸው በድቅድቅ ጨለማ የመጡ በዚያ በሚገኘው የመከታተያና ምርምር ማዕከል የተሰባሰቡ ዜጋዎች ስሜት፣ አጠቃላይ ድባብ መገለጫ ነው። አብረን እየተጓዝን ነው። እንኳን ደስ አለን፣ እንኳን ደስ አላችሁ። 72 ኪሎ ግራም እንደምትመዝን የተገለጸው ኢቲአርኤስኤስ 01 ሳተላይት ቻይና ከሚገኝ ማምጠቂያ ጣቢያ ወደ ህዋ የተላከችው ዛሬ ማለዳ ነው። 8 ሚሊዮን ዶላር ወጥቶባታል። አብዛኛው ማለትም 6 ሚሊዮን ዶላሩ በቻይና የተሸፈነ ነው። የዛሬው የደስታ ስሜት መነሻ ግን እንደዚህ አይነት ዝርዝር ነጥቦች አይደሉም። ዋናው ጉዳይ የባለቤትነት የቴክኖሎጂ ሽግግር ጠቀሜታ ይመስላል። ኢትዮጵያ የራሴ የምትላት በስሟ የምትጠራ ሳተላይት ባለቤት ሆናለች። መቆጣጠሪያውንም እዚሁ እንጦጦ ገንብታለች። መሠረቱ ተጥሏል ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ መኮንን። በእንጦጦ በተዘጋጀው ሥነ ሥርዓት ላይ ባደረጉት ንግግር ኢቲአርኤስኤስ አንድ የተሰኘችው ሳተላይት ለሀገራችን የብልጽግና ጉዞ ታሪካዊ መሰረት የምትጥል በመሆኑ ሁላችሁም እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ይህ የቴክኖሎጂ ልማትና ዓለም አቀፋዊ ተወዳዳሪነት ጉዞ ለሀገራችን ኢትዮጵያ የዘገየ ካልሆነ በስተቀር እጅግ በጣም ወቅታዊና አስፈላጊ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን ለአሜሪካ ድምፅ ሲናገሩም የሳተላይት ባለቤት የሆኑ ሀገራትን ጎራ የተቀላቀለችው ኢትዮጵያ ከዘርፉ እየበለጠ ለመጠቀም እንደምትሰራ አብራርተዋል። ዞሮ ያው ወደዚህ ደረጃ የደረሰው በመንግስት እና ያው የማይቀረውን አለም ከወዲሁ ጀምሮ ብቁ ተወዳዳሪ ለመሆን ስለሆነ ለጠቅላላ ለውጥና ጠንካራ ሀገር ስናስብ ከዚህኛው ዘርፍ የሚታሰብ ባለመሆኑ ለዚህ የሚያስፈልግ ማንኛውም ነገር ተግባራዊ ማድረግ በቅርብ መውጣትና እያሰፉ መሄድ ነው። ዛሬ አንድ የመጀመሪያዋ ነች። ገና ተከታታይ ስራዎች አሉ። የሚያስፈልገው ዋናው የሰው ኃይል ሳተላይት ማምጠቅን ጨምሮ ከህዋ ሳይንስ ጋር የተገናኙ ስራዎችን በበላይነት የሚመራው በኢኖቬሽንና ቴክኖሎጂ ሚኒስቴር ስር የሚገኘው የኢትዮጵያ የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ነው። ከመንግስት ጎን ለጎንና አንዳንዴም ከመንግስት ቀድመው ግን የህዋ ሳይንስ ዘርፍ ትኩረት እንዲሰጠው የጣሩ ደጋፊዎችን ያፈሩና ወደፊት እንዲራመድ የሰሩ ኢትዮጵያውያን አሉ። በእንጦጦ የተካሄደው ስነስርዓት የክብር እንግዳ ምክትል ጠቅላይ ሚኒስትር ደመቀ መኮንን ራሳቸው በተለይ የቀድሞውን ከፍተኛ ባለስልጣን አቶ ተፈራ ዋልዋን በስም ጠቅሰዋል። በአቶ ተፈራ ጥረት የተቋቋመው የኢትዮጵያ ስፔስ ሳይንስ ሶሳይቲ አባል ከሆኑት አንዱ ደግሞ የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳው ናቸው። የሚድሮክ ኢትዮጵያ ቴክኖሎጂ ግሩፕ ባለቤት የዚህ እንቅስቃሴ ዋነኛ የገንዘብ ምንጭ እንደነበሩ በማስታወስ ይጀምራሉ። ብዙ ሰዎች ተካፍለዋል ለብዙ አመት። ከነዚህ ውስጥ አንዱ ሼክ መሐመድ ናቸው። ሼክ መሀመድ ይሄን ኦብዘርቫቶሪ ሚድሮክ ኢትዮጵያ ግሩፕ ባለቤት ማለት ነው። ባለቤት ከስር ጀምሮ ክቡራቶ ተፈራዋሉ ዋጋ በመሆን የሳይንሱ አካል ናቸው። አባል ናቸው። የኢትዮጵያ ስፔስ ሳይንስ ሶሳይቲ ይደግፉ ይደግፋሉ። አባል ናቸው። እኔም አባል ነኝ እና እዚህ ምንመደደርሰው ማየታችን እጅግ በጣም ደስ የሚል ነው። ወደፊትም ደግሞ ወጣቶቻችን በዚህም በመጠቀም እውቀቱ ወደዚህ ይመጣል፣ ኖሌጁ ይመጣል፣ እውቀቱ ወደዚህ ይመጣል። ያን እውቀት በመጠቀም ደግሞ ወደፊት ማየት የሚገባን ራሳችን ሳተላይት ሰርተን ከዚህ አምርተን የምንታውቅስበት ጊዜ ይመጣሉ። እያስባለሁ ዶክተር አርጋሱ እርሶ ለሙያው ቅርብ ነው፣ ለህዋ ሳይንስ። ከዛ አንጻር ምን ክፍተት ነው የምትደፍነው? አሁን ይቺ ሳተላይት መጠቀች። ኢትዮጵያ ውስጥ የነበረ ቀድሞውን፣ አሁን ለምሳሌ የሰው ሳተላይት ከምንጠቀም የራሳችንን በመጠቀም ብለዋል። አዎ እንዴት ነው፣ ማንኛውም ኮሚኒኬሽን እንደምታውቀው ከመሬት ሳተላይት ዲሽ ይነሳና ወደ ሰማይ ከሄደ በኋላ እንደገና ከዛ ነጥሮ ነው ኢንፎርሜሽን የምናገኘው መረጃ የሚገኘ ከዚህ አሜሪካ አንድ ሰው ጋር በሞባይል ለመነጋገር ብፈልግ ከዚህ የሚሰጠው መልእክት ወደ ሰማይ ሄደው ከዛ ደግሞ እንደገና በሳተላይት ወደዛ ተወርውሮ ነው። ስለ ሳተላይ የምንላቸው ከአየር ላይ ተንጠለጠሉት በሙሉ አንዳንዶቹ እንዲያውም ልትከራያቸው የምትችላቸው ነገሮች አሏቸው። እንደ ፖስታ ቤት ማለት ነው። ስለዚህ ከፍተኛ የሆነ ወጪ እያወጣን ነው ብዬ አምናለሁ። ለአንዳንዶች ለምናደርጋቸው ነገሮች ያንን ያስቀርልናል። ሁለተኛ ሳይንሱ እያደገ ይሄዳል። መጨረሻ ላይ ሌላው ዓለም እንደሚያደርገው እኛም በሰማይ ላይ ከመካፈሉ ለእድገታችን እጅግ በጣም አስፈላጊ ነው። ይሄ አንዳንዶች ቦታ ለመያዝ ነው ይላሉ። አንዳንዱ አክቲቭ ሳተላይት ነች ወይም ስራ የምትጀምር ነች ወዲያውኑ ይላሉ። አሁን ተመትከዋል። እርስዎ እንደ ባለሙያ ምንድን ነው አሁን የለም ቦታ ለመያዝ ማንኛውም ሰው ቦታ መያዝ ይኖርበታል። ከላይ እነዚህ ሰማይ ላይ ያሉ በእያንዳንዳቸው በእያንዳንዳቸው ኦርቢት ይዞራሉ። እኔ በአንድ ጊዜ እንደዚሁ ሼክ መሐመድ የተካፈሉበት አንድ ሳተላይት ደቡብ አሜሪካ ውስጥ እጄ እንደዚሁ ተካፍ ያሉት ወደ ሰማይ ሲሄድ አንድ የተወሰነ ኦርቢት ላይ ትሽከረከራለች፣ ለእኛ የሚያስፈልገውን ኢንፎርሜሽን ትሰጣለች። መሬት ላይ ያሉተኛ መሀንዲሶች በሚያስፈልገው መልክ ይቆጣጠሯታል። የምንፈልገው እንዴት እናገኘው ለምሳሌ ሌ ዝናብ በዚህ ቀን ይመጣል፣ ጎርፍ በዚህ ይመጣል እያል ከሌላ በኩል መረጃ ነበር ብናገኝ። አሁን ግን ቀጥታ ራሳችን ማግኘት እንችላለን ማለት ነው። ይሄ የዚህ አይነት ሳተላይት ነው። ወደፊት ደግሞ ሌላ አይነት ተልኮ ያላቸው ሳተላይቶች እያመረቱ መሄድ እንችላለን። ስለዚህ ጅማሮ እጅግ በጣም የሚያስፈልግ ነው። አንዳንድ ሰዎች ምናልባት በአሁኑ ጊዜ ሳይንስ መድረስ ትክክል ነው ወይ ሌላ ችግር የለም ብሎ ያስባሉ። አይደለም ችግር አለኝ ብለ ሳይንሱ ጋር ትካፈል ማለት አይደለም እና እጅግ በጣም ኢቲአርኤስኤስ አንድ ሳተላይት በስኬት ህዋ መድረሷንና የኢትዮጵያን ምድር መቃኘት መጀመሯን የኢኖቬሽንና ቴክኖሎጂ ሚኒስቴር በስልክ የጽሁፍ መልእክት አስታውቋል። ኢቲአርኤስኤስ አንድ የተልእኮ ሳተላይት መሆኗ የአየር ሁኔታና የግብርና መረጃዎችን እንደምታቀብል ምስሎችንም እንደምትልክም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ሽሪን ጋቢና እስክንድርን ለዘገባው እናመሰግናለን ከቅርብ ጊዜያት ወዲህ ተሰርተው የብዙሃን መነጋገሪያ ከሆኑት ፊልሞች መካከል አንዱ ነው ቁራኛዬ ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ በኒውዮርክ ኮሎምቢያ ዩኒቨርስቲዎች ውስጥም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ሀብታሙ ስዩም ከፊልሙ ጸሐፊና አዘጋጅ ዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ነው። ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ በአጼ ምኒልክ እንደዚሁም በልጅ እያሱ ዘመን እስከ ኃይለ ስላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ፣ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ የአንድ የጭቃሹ ሚስት ያማግጣል። ይደረስበታል፣ ተማሪው የጭቃሹም ይደርስበታል። ጉዳት ከማድረሱ በፊት ግን ሰዎች መጥተው ልብሱን ያቆራኙና አስራ አምስት ቀን ተጉዞ ንግስት ችሎት፣ በዛ ዘመን ዙፋን ችሎት ይባላል፣ ዙፋን ችሎት ላይ ቀርቦ ተሟግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው። በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊን አኗኗር፣ ዘመናዊን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ አመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው ለዚህ ምክንያትህ ምንድነው? ነው ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው። ማም ነው በዘመኑ ወደዚህ ቅርብ በመጣን ቁጥርን በመጣን ቁጥር በምዕራባዊያን አስተሳሰብ ጫና የተፈጠረበት ራሳችንን ያጣንበት አርት ላይም ስንፈልጋት አርት ብዙ ጊዜ የ ምዕራባውያን ነጸብራቅ አርገን የምንወስድበት እጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል የሚል የግል እምነት አለኝ። አንዳንድ ጥናቶችም ለዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻል ነው መጠን በሄድን ቁጥር እውነተኛውን ማንነታችንን ፍልስፍናችንን ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግነት ቢያስከፍልም

ወደ ኋላ መለስ ስብትልን ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው? እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ ትምህርት ቤት ላይ የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱን ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናቃል እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪው ጎበዜ ቅኔ ተማሪ ነው። ስለ ቅኔ ማብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ስፖንታኔስ ወይም ግብታዊ ሆኖ እዛው አቀነባብሮ ሰምና ወርቅን አንድ ላይ ያቀነባብረው ሁለት መልእክት ያለቸው ያላቸውን ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭው ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው በማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ መቶ ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ መቶ ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው። በእንታ ሰማለ ማርያም ስላቻሮ ጊዜ ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ደው ታሪክ፣ በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዚህ እየሞከርክ ነው የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ? ብዙ ጥያቄ ነው እንግዲህ። በዋናነት አንድ ታሪክ ስራ ሪሰርች ያስፈልጋል። እንግዲህ ያው ሪሰርች ሪሰርች ሪሰርች ነው የሚባለው። ሪሰርች በደንብ መስራት አለብን፣ ተአማኒነቱን ለማምጥ ሊሆን ይችላል። አስተሳሰቡ ግዝፈቱ፣ ምን ያህል ቦታ ያ ነገር በሀገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል። ግን ይህን መሰል ብዙ ሕጎች ነበሩ። አውጫጭኝ የሚባል፣ አፈርሳታ የሚባል፣ ሌባ ሻይ ሁሉ ሕጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት ከቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ችሎ አብሮ መሄደው እዛ ብስለት ላይ እንዲደረሰ ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም፣ ወይም አፍሪካውያን ብቻ አይደለም። አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝተው ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ እየተንከባከበው እንዳይሞተ አድርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለእኔ በየትኛውም መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮች ነው እኔ ከዚህ ግሎካል ይባላል። ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ ሎካል ደግሞ ቁንጽል ነው። ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል። የሁለቱ መርጅ ማለት ነው። እንደዚህ አይነት ሀሳቦችን ነው ብዙ ጊዜ የሚፈልገው። ራሴን ሳለቅ ከራሴ መነሻ ሀሳብ ይዤ ግን በአፍሪካ በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም አድማጮች ከዶክተር ሞገስ ታፈሰ ጋር የተደረገውን ቃለ ምልልስ ሙሉ የቪዲዮ ቅጂ በድረገጻችን ላይ ስለሚገኝ እንድትመለከቱት እንጋብዛለን። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገራቶችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብቷል። ጽዮን ግርማ የዚህ ዘገባ ዝርዝር አላት። ከታህሳስ 6 እስከ 8 2012 ዓ ም ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው አለም አቀፍ የስደተኞች ጉባኤ ወይም ግሎባል ሬፊጂ ፎረም አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን ግሎባል ሬፊጂስ ኮምፓክት ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ የሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሀሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ሕይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት ዓመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሔን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያው ቃል አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ ሶስት ሺህ ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል። በዚህ ፎረም የታየው ማንም ማይመለከተው የለም። ሰኞች ራቸው አሉ። ረጂ አካላት ወይም ሂውማኒታሪያን ኮሚኒቲ የምንላቸው ተወካዮች አሉ። ሲቪል ሶሳይቲ አሉ። ምሁራን አሉ። የስፖርት ተቋማት አሉ። የግል ሴክተሩ አለ። ዓለም አቀፍ ፋይናንሻል ተቋማት ነ ወሚ ባንክ አሉ። እየቀረ የለም። የሚያገባናል የቻለውን ያህል እናደርጋለን ብለው የወጡበት ፎረም ነው። አቶ ክሱ ታያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጭ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስታውሰው፣ በአዲሱ አሰራር ግን ይህ እንዲቀር፣ ህጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ ሀገራት ልምዳቸውን አካፍለዋል ብለዋል። አዲሱ አሰራር የጀመሩ ሀገሮች አሉ። እንደ ኢትዮጵያ አይነት የእነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛበት ዳይሎም ይወያይበት፣ አንድ ስድስት ቴማቲክ ኤሪያስ ተይተው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ ዳህ አቅርቦት ዙሪያ፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ ሀገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ ሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል። በኢትዮጵያ ባለፈው ዓመት ጥር ዘጠኝ ቀን ሁለት ሺ አስራ አንድ አመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ قال قبطوال بلوال ፕሮግራም ባይቆጠሩም እንደ ውጭ ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ቨንስ የምላቸውን ማስመሰል ይችላል ይላል። ትምህርትም አሁን በፊት ትንሽ ሪዘርቬሽን ነበረ ለን የሚል በተለይ ኤሌመንተሪ ትምህርት ሕጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉ ብዙ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች ነው። በፕለጅ መልክ ቀርቧል አሁን ምንድን ነው ዘጠና ሺህ ለሚሆኑ ሰዎች የገቢ ማስገኛ እንፈጥራለን። ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ክህሎቱ ከሌላቸው የት ሊደርሱ አይችሉም። ስለዚህ ሀያ ሺህ ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስ ሆነ ሰርቲፊኬት የሚያገኝበት ስልጠና ለመስጠት። ሌላው የኃይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ የሚቸገሩበት ስለሆነ ይሄንን ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጻለች ኢትዮጵያ አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል። የሶማሌ ስደተኞች የሚጠለቅበት ዶሎ አዶ የሚባል ቦታ አለ። ከአይኪያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉት እና የሚያድጉት አምራጭ ዜጋ የሚሆኑት የሚሆን ሙከራ እየተደረገ ነበረ። የሆነው ወደ መቶ ቢሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት ቋቋሙ። ሰዎችን እየተደራጁ በብድር እየወሰዱ በእርሻ በድሳርቢ በሱቅ በቢዝነስ ናንሽ ቢዝነሶች ምናምን ተደራጅተው ከመስራት ጀመሩ፣ እና ውጤቱ ጥሩ ነው። ጀምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያን ሁሉ ከተው የሚያሰሩ ስደተኞች አሉ ብለዋል። ዳታ ሰሞን ጉራይጅ የነበረ የፈርኒቸር ስራ የሚሰሩት ነው እና ስደተኞችን ቀጥሮ እያሰራ ያለበት ሁኔታ፣ ትልቁ ነገር ደግሞ አብረው እንዲኖሩ እንግዲ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አብረው ጋር ሰጥተው ውጤቱን ምር እኩል ነው የሚፈልግ። ስለዚህ ሰላም እንዲኖርም ጥሩ አብረው እንደ ቤተሰብ አብረ እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና ጥሩ ተሞክሮ ኢትዮጵያ ካፈላለች ተቀባይነትም ያገኘ ተሞክሮ ነው። በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያ እና ከኤርትራ የተፈናቀሉ ዘጠኝ መቶ ሺህ ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት፣ ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣል። በነገራችን ላይ በዚህ ግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በአገሮቻቸው ላይ ለስደት የተዳረጋቸውን ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው። ቅድሚያ የሚሰጠው በዮኒክስ ያርም ይህን ነው። ለረዥም ጊዜ ይሶራበት የነበረ እሱ ካልሆነ ደግሞ ስደተኛ ተቀባይ ሀገሮች የስራም የመኖሪያም ፈቃድ ሰጥቶም የሚያኖሩበት ሁኔታ ሎካል ኢንቴግሬሽን የምንለው ነው። እሱም በሁለተኛ ደረጃ፣ በሶስተኛ ደረጃ ሪሰትልመንት ነው። ሪሰትልመንት አስቸጋሪም የሆነው ሀገሮች ናቸው። ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅ አይችልም። እንዶም አሁን አሜሪካ ብረት ቁጥር የምትወስድ ነገር ግን አሁን አዲሱ ፕሬዚዳንት ከመቶኛ በጣም የወረደ የወረደ የቀነሰ ሄባ እና ትንሽ ነው። ድሮም ቢሆን ደህና ነበረ በሚባልበት ጊዜ በዓለም ውስጥ ካሉ ስደተኞች አንድ በመቶኛ የሚሆን ብቻ ሊያገኝ ነበረው። አሁን በጣም በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ትንተንት ብሎ እሱን እየጠበቁ መኖር አስቸጋሪን የሚሆን እንዳይመጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አድርጎ የራሳቸውን የሚደግፉበት የሀገሪቷንም ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መፍጠር ነው። በመሀል ደግሞ በመሳለ የመጡበትን ሀገር ሰል እንዲሆንና ወደ ሀገራቸው የሚመልስበት ሁኔታ የማመቻቸት ስራ ይሰራል። በኮሚሽኑ የዚህ አመት መረጃ መሰረት በዓለም ላይ ከሰባ ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላዩ የአገር ውስጥ ተፈላቃዮች ናቸው። ከ25 ሚሊዮን በላዩ ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 77 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት ሶስት ዓመታት ስደተኛን ለያዙ እና ዝቅተኛ ገቢ ላላቸው አገሮች እሰጣለው ሲል የዓለም ባንክ ቡድን ቃል የገባው ሁለት ነጥብ ሁለት ቢሊዮን ዶላር ነው። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ በማዳመጥ ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። አሁን የእናንተን አስተያየቶች ወጣ የምንጠይቀው ጥያቄ ወጣቶች በኢትዮጵያ ውስጥ ሰላምን ለማምጠት ምን አይነት ሚና መጫወት አለባቸው? ባየ በላይ ነው አባላለሁ የወጣቱ ሚና መሆን ያለበት ከስሜታዊነት ጠርቶ ከአልባልታ ከዘረኝነት የተጠባ ምነት የለም ከሱ ጠርቶ እንደ ሀገር ማሰል ሲችል ወጣቱ ሀገሩ ሰላም ትሆናለች ከዛ በቀጠል ደግሞ አሁን ላይ ከአንዳንድ አካባቢ አሁን ስጋት ላይ ምጥላት ዩኒቨርስ ተማሪን አሁን ላይ ደግ ሰዓት ምክንያቱም በየበረ ዩኒቨርሲቲ በየክልሉ ስለሆነ የእሱ ደግሞ የጥበቃ ችግር አለ ከጥበቃ ደግሞ አካባቢ ሰው ስለሚሆን በዛ ምክንያት ሀገሪቱ ተረበሻለች። ከዛ በኋላ ወጣቱም ሁሉም ይነጣነጣል። ስለዚህ መሆን ያለበት ኢትዮጵያ ውስጥ ያለ እያንዳንድ ዩኒቨርሲቲ ገለልተኛ የሆነ ወይ ፌዴራል ወይም መከላከያ የፌዴራል መንግስቱ መድቦ ዩኒቨርሲቲ ተማሪዎች ሰላም ከሆኑ አገሪቱ ሰላም ተሆናለች። ወጣቱን ባልባልታ ይቆጠባል። ዩኒቨርሲቲ የሚማሩ ተማሪዎች ያው በየአካባቢ በየክልሉ ስለሆነ ከቤተሰብ ምጅምሪያ ወደ ግቢው ከመሄዱ በፊት እውቅና ሊሰጠለት ይገባል። ይህን ብታደርግ ይህን ትሆናለ አሁን ላይ ምን ቢገልም ምንም አይደረግም። ከክልሉ ነው ያለ ጀግናችን ነው የሚባል ቦታ ላይ አሁን እንደዛ ነው። የግንዛቤ ማስጨበቂያ ነት ማስጠት መሻራ በአራተኛ አመት ስ እንዲያልንግተዋል የወጣቱ ሚና ሊሆን የሚገብ ዘረኝነትን ከውስጡ ማጥፋት አለበት እና እንደተማረ ማሰብ አለበት። ምክንያቱም ይህ ነገር ለማንም አይጠቅምም ለሀገርም፣ ለግለሰብም፣ ለምንም አይጠቅምም እና ስለዚህ የሚሻለው ማለት ተስማምቶ አንድነትን አትስቶ መኖር ነው። ማለት ላይ አንድ ኢትዮጵያ ብሎ ማሰብ ነው እንጂ አንተ ትበልጣለህ፣ አንተ ትንህ ብሎ ማሰብ ለማንም ስለማይጠቅም እንደ ተማረ ሰው ማሰብ ይሻል ይመስለኛል። ማለት ላይ የሚናፈሱ ያሉትን ነገሮች ስፔሻሊ በዚህ ሰዓት ላይ የሚወሩትን ነገሮች ያው አለመቀበል ይመስለኛል። ማለት እኔ እንደ ራሴ ስንምልሽ ላይክ እንደዚህ አይነትን ነገሮችን አልቀበልም። እስፔሻሊ አክቲቪስቶች የሚሉትን ነገር አልቀበልም። ምክንያቱም እኔን አያሳምነኝም። ምክንያቱም የሚጠቅም ነገር የለውም። ይሄ ነገር አይጠቅምም። አበበ ንገያቸው ሲባላለ ወጣቱ ምን ማድረግ አለበት? ያው ሰላም በተመለከተ አገሯ ሰላም ሰሆነ የሁላችንን ፍላጎት የወጣቱ ሚና አለ አሁንም ለወደፊትም። እኛ ይበቃ የድሮውን ኢትዮጵያ አባቶቻችን ራይ ለመከተል ነው እና አሁንም ቢሆን እኛ ወጣቶች እያደረግን ያለው እዚህ እኛ ካለንበት አካባቢ ዙረ ዙር ማንም ወጣት መጎዳት የለበትም። በየሀገሩ እንደ ብሔራችን ዲሞክራሲ እና የህግ የበላይነት እንዲከበር ልፉላጭ አለንበት አካባቢ በቃ ያው እየታግል ነው ያለን። ማለት ዲሞክራሲ ይመጣ ሁሉ መታገል አለብ ነ ሆናል እንግዲህ አድማጮች፣ እዚህ ላይ ፕሮግራማችንን ልንዘጋ ነው። ከዘፈኑ ጋር እንቶች እንተዋችኋለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። አብረናቸው ያመሸነው ያመሽከሉ ጽዮን ግርማና ኤደን ገረመው ከሞክቢል ያቤሮ ጋር ደነገሩ አስከች መናው KUN RADIO SAGALE AMERIKATI